ሕጋዊው የሲዳማ አርነት ንቅናቄ ሲአን በእኛ የሚመራው ነው የሚለው የነ ዶክተር ሚሊዮን ቱማቶ ቡድን ዛሬ በጠራው የማዕከላዊ ኮሚቴ አስቸኳይ ስብሰባ ለመጪው ብሔራዊ ምርጫ ዝግጅት እያደረገ መሆኑን ገልጿል። በነ አቶ ዱካለ ላሚሶ የሚመራው ሲአን ደግሞ ሰሞኑን ባሰራጨው ደብዳቤ ዶክተር ሚሊዮን ቱማቱ በከባድ የስነ ምግባር ግድፈት ከድርጅት አባልነት ከተሰናበቱ አባላት አንዱ ናቸው፣ ሲያንኛ እኛ ነን ብሏል። በሌላ በኩል ደግሞ በእነ አቶ ዱካሌ ላሚሶ ምርጫ ላይ ቅሬታ እንዳላቸው እነ ዶክተር ሚሊዮን ቱማቶ ያስገቡትን አቤቱታ እያየ መሆኑን ብሔራዊ ምርጫ ቦርድ አስታውቋል። ዮናታን ዘብዲዮስ ከሐዋሳ ዝርዝሩ ልኳል። የሲዳማ አርነት ንቅናቄ ሲያን ሊቀመንበር መሆናቸውን የሚናገሩት ዶክተር ሚሎን ቱማቶ ንቅናቄው አስቸኳይ ጉባኤ የጠራበትን ምክንያት ሲገልጹ በወቅታዊ ጉዳይ ና በ2012 ብሔራዊ ምርጫ ዝግጅት ዙሪያ መምከር መሆኑን ተናግሯል። በ2012 ብሔራዊ ምርጫ ይካሄዳል። ለዛ የሚያስፈልጉን የተለያዩ ሁኔታዎችን የአደረጃጀት ሀሳብ የመቀበል አቅጣጫም ካለ አዋይቶ በኢትዮጵያ ውስጥ ተከስቶ ያለውን ሰላማዊ ድባብ መሰረት ባረገ አግባብ እንቅስቃሴ አድርገን ነፃ፣ ፍትሃዊ፣ ህገ መንግስታዊ፣ ዲሞክራሲያዊ ብሎም ህዝባዊ ምርጫ፣ ጠቃላይ ምርጫ ለማድረግ በሚደረገው ጥረት መሰናዶ ሊሆን የሚችል መስመር አቅጣጫ ለማስቀመጥ ዶክተር ሚሎን ንቅናቄውን ለማዳከም ሴራ እየተሸረበበት ነው ብሏል። ናሴ 19 2010 ዓ.ም የተደረገው የንቅናቄው አመራሮች ምርጫ ተጭበርብሯ ለሚሉት የሚሉት ዶክተር ሚሎን እንዲያም ሆኖ ህዝቡ የመረጠን እኛ ነው እንጂ ሌላ ንቅናቄውን የሚመራ ቡድን አናውቅም፣ የምርጫ ቦርድ ሰርቲፊኬትም ያለን እኛው ነን ብሏል። ሀሰተኛ በተባለው ተመርጫ ያለሁ እኔ ግን በዛም በዛም ቢሆን ቦታ የሚነካ የለም። እኛ አሁን ምርጫ ተጭበርብሯ በሚል ነው እንጂ እኔም ሆነ ዶክተር አየለ በዛም ተጭፋር በለ በሰላም ተመርጠናል። እስከ ተመረጥን መቀጣል ነው ያለብን፣ እና ይሄ ሁሉ ጥረት ምንድን ነው? ፍትሀዊ መሆን አለበት። ሊያጣለን የሚችል አንዳችም የለም። የምርጫ ቦርድ የሚሰጠው እየታገልና አብሮ ያለ ግሩፕ ባገርም እዛ ከነበሩ ስራ አስፈጻሚዎች 81 በመቶቹ አልነበሩ ናቸው። ማለት ሶስት ወር እኔን ጨምሮ ካልተገኘው የለሁም ነው። ግን በግሩፕ እንትን ብሎ ነው፣ ልክ እንዳሁኑ የመንጋት ስራ ነው የተመጣበት ሁኔታ ነው ያለውና ይሄ ፍትሃዊ ባለመሆኑ ፍርሃት ባለ ሁኔታ ህግና ህገ መንግስት የሚያዘው መሰረት ነው እኛ እየተሟጋትን ያለው። በተደረገው ምርጫም እኛ ማናውቃቸው መጀመሪያ ያልነበሩ አዲስ ማዕከላዊ ኮሚቴ አባላት በመሰግሰግ የተደረገ ምርጫ ነው ሲሉ ከሰዋል። ይልቁንስ የነ ዱካ ሌላ ምሶ ቡድን ስማችንን የማጉደፍና የማጥፋት ስራ እየሰሩ ናቸው ይላሉ። ሁኔታውን በተመለከተም በነዱካ ሌላ ምሶ የሚመራው ሲአን ህዝብ ግኖ ኃላፊ ጋር ስልክ ደውንላቸው ይህንም በተመለከተም የያዙት የጋራ አቋም አለመኖሩን ነገር ግን ሰሞኑን መግለጫ እንደሚያወጡ ገልጿል። ሰሞኑን ለተለያዩ መገናኛ ብዙሀን ባሰራጨው የእወቁልኝ ደብዳቤ በእኛ እንጂ በእነ ዶክተር ሚሎን የሚመራ ሲያን የሚባል ፓርቲ የለም ብሏል። በምርጫ ቦርድ እውቅናና በመተዳደሪያ ደንብ መሰረት ነሐሴ 19 2010 ዓ ም በአካሄደው ጠቅላላ ጉባኤ በየደረጃው የሚያስፈልጉ ኮሚቴዎችንና አመራሮችን ዲሞክራሲያዊና ተአማኒ በሆነ መንገድ መርጦ ሰይሟልም ብሏል። ይሁን እንጂ በዚህ ምርጫ ከኃላፊነት የተነሱ የንቅናቄው መሪዎች እነ ዶክተር ሚሎን ማለቱን ነው። የጠቅላላ ጉባኤን ውሳኔ ወደ ጎን በመቶ አኩርፈው በድርጅቱ ስም ማህተም አስቀርጸው ህገወጥ ድርጊት እየፈጸሙ ነው ብሏል። እነ ዶክተር ሚሎን በከባድ ዲስፕሊን ግድፈት ከድርጅቱ አባልነት የተሰናበቱ አባላት መሆናቸውን ገልጿል። ደብዳቤው የኢትዮጵያ ብሔራዊ ምርጫ ቦርድ የኮሚኒኬሽን አማካሪ ሶሊያና ሽመልስ የሲአን አመራሮችን በተመለከትም አቤቱታ ለቦርዱ መግባቱንና እየታየ መሆኑን፣ ነገር ግን የተላለፈ ውሳኔ አለመኖሩን ተናግሯል ተናገሩ። የሁለቱንም አቤቱታ ሰምቶ ይሄ ነው የሚባለው የፓርቲው አመራር ትክክለኛ ልጅ ትምህርት ቅቡልነት ያለው አመራር ይሄ ነው የሚል ውሳኔ አላሳለፈም፣ ግን በሁለቱም በኩል ያለውን አቤቱታ ያውቃል። እየሚ ዶክተር ሚሊዮን ወይም የሚያቀረቡትን አቤቱታ ያውቃል፣ ግን አቤቱታው ታይቶ ተወስኖ ያው እንግዲህ ሲታይ የምርጫ ህጉም ብቻ ሳይሆን ማለት የፖለቲካ ፓርቲዎች አዋጁን ብቻ ሳይሆን የራሳቸው የፓርቲውም ውስጥ ፓርቲው መተዳደሪያ ደንብም አብሮ ታይቶ ከሁለቱ አንድ ላይ በመሆን ነው የሚወሰነው አቤቱታው የሚታየውና እንደሚታወቀው ያው ቦርዱም አሁን ገና ስለሆነ የተሟላው የፓርቲ ጉዳዮች በተለይ አልታየም እና ግን እንደምናየው ነው እንጂ ይሄ ነው የሚል ውሳኔ አልደረሰም። ግን አቤቱታ እንዳለ እናውቃለን። ስለዚህ ምርጫ ቦርድ የሚያውቀው ፓርቲ የተኛው ነው በእነ ዱካል የሚመራ ነው በእነ ዶክተር ሚሊዮን የሚመራው ነው። የመጨረሻ ምርጫቸው እንግዲህ የእነ ዶክተር ሚሊዮን አመራር አይደለም ያለው እሱ አይደለም ያለው እነሱ ግን አቤቱታ አቅርበዋል። ለመጨረሻ ጊዜ ያለው አመራር ምርጫ አግባብ አይደለም ብለው ማለት ነው ስለዚህ እሱ አግባብ ነው ወይ አይደለም የሚለው እየተመረመረ ነው። በህግ አቤቱታ የቀረበበት አመራር ስላለ ማለት ነው። ስለዚህ ያው እኛ ጋር ያለው አመራሩ አቤቱታ ባያቀርቡ ኖሮ የተመረጡትን አመራሮች ተቀብለን ነበረ ማለት ነው የምንጓዘው እንደ ማንኛውም አመራር ለውጥ። አሁን ግን የተመረጠው አመራር አቤቱታ ስለቀረበበት አቤቱታው ታይቶ ውሳኔ ይሄኛውን ትክክለኛው አመራር ይሄኛውን ትክክለኛ አይደለም የሚለው ላይ አልደረስንም እና እንደዚያ አይነት አንደርስታንዲንግ እንዳይኖር ያው ለመጠንቀቂያ ያህል ነው እንጂ የለ። ዶክተር ሚሊዮን አቤቱታ ግን ገብቷል እና አቤቱታ እያቀረቡ በጎን ደግሞ ማዕከላዊ ኮሚቴ ጉባኤ መጥራት ይቻላል ወይ? የትኛውን ነው ማመን የሚቻለው? እንደምገምተው ከሆነ እንግዲህ የውስጥ የፓርቲውን የውስጥ መመሪያ እና ደንብ ማየት ይጠይቃል። ብዙ ጊዜ የፓርቲዎች በተለይ ጠቅላላ ጉባኤ እና የመሳሰሉት ጉዳዮችን የሚወስኑት የፓርቲ ውስጥ ተደንባቸው ምን ይላል መጥራት ኃላፊነት ያለ ማለት ማን ነው የኃላፊነት የሚገባው ቡድን ደግሞ ምን ያህሉ ተሟልቷል አልተሟላም የሚለው ዝርዝሩ በፓርቲው ደንብ መሰረት ነው የሚወሰነው። ስለዚህ የነሱ መተዳደሪያ ደንባቸው መሰረት አድርገው ከሆነ የሚያደርጉት ችግር ላይ ፈጥር ይችላል። መተዳደሪያ ደንባቸው እዛ ላይ መሰረት አድርገው ካልሆነ ግን እነዚያን ስብሰባዎች የሚያደርጉት በደረጉ ሳይሆን ችግሩ መልሶ ሲመጣ እዚህ መመላለስ ይኖረዋል። ስለዚህ ለፓርቲዎች ብዙ ጊዜ የሚጠቅመው ጀነራልኛ ብለን የምናስበው አንደኛው መተዳደሪያ ደንባቸው መሰረት መሆኑ ማረጋገጥ ነው። ሁለተኛ ደረጃ ደግሞ ቅሬታ አሁን ብዙ ጊዜ ጠቅላይ ጉባኤዎችን ተካሂደው አቤቱታዎች ይቀርብባቸዋል። ጠቅላላ ጉባኤዎችም ላይ ገጥሞላ እንዲያለ እንዲያለ እንዲል እንደዛ ሲሆን ቦርዱ የሚያደርገው ብዙ ጊዜ ምንድን ነው ሌሎችም ማብጃዎችል ጠቅላላ ጉባኤ ላይም ደግሞ ያሉ ክፍተቶችን አይዞ ይሰጣል። ስለዚህ ወደዛ ነገሮች ላለመግባት የሚጠቅመው አንደኛው በደንቡ መሰረት በመመሪያው መሰረት የደንባቸው መሰረት ማድረግ ነው። ሁለተኛ ደግሞ በተቻለ መጠን እንዲህ አይነት ኮንትሮቨርሲ ውስጥ ያሉ ፓርቲዎች ከሆኑ ደግሞ በተለይ በስምምነት ማድረጉ ነው። እኛ እንዲሁ የምናበረታታው መልካም። ስለዚህ የእነ ሲያንን ጨምሮ የሌሎችም ፓርቲዎች ጉዳያቸው በእነዚያ መልክ እየታዩ ነው ማለት ናቸው። በምርጫ ቦርድ እየታየ ነው። አሁን ሲያንን አንተስ ለጠየከኝ ነው እንጂ የተለያዩ የፖለቲካ ፓርቲዎች ለዚህ ጊዜ ተለያየ ቤት ከሚያቀርቡ ማለት ነው። ለአሜሪካን ድምፅ ራዲዮ ዮናታን ዘብድዮስ አዋሳሙ